አፍሪካ በምስራቃዊ ጠረፍ ላይ የምትገኘው የደሴቶች ሀገር ሲሸልስ ሰፊ የባህል ስብጥር ያላቸው ሰዎች አብረው የሚኖሩባት ሀገር ነች። በዘራረግ ቻይናውያን የሆኑ ለረዥም ጊዜ ሲሸልስ የሚኖሩ ሰዎች አሉ። አሁን ደግሞ ቻይናውያን ሀገራቸውን በመልካ ምድራዊ አቀማመጧ ቁልፍ በሆነችው ሀገር መዋለ ንዋይ በመመደብ በምታደርገው እንቅስቃሴ ተስበው የንግድ ስራ ለመጀመር ሲሸልስ በብዛት በመግባት ላይ ናቸው። ኬት ባርትሌት ከትልቋ የሲሸልስ ደሴት ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። እዚህ ጋር የቻይና ምግብ የፈረንሳይና የአፍሪካ የምግብ አሰራር ዘይቤ በሆነው በክሪዮል ቅመም ተደርጎ እየተሰራ ነው። ሞሊ ሮዜሊ ትውልደ ቻይና ሲሼልሳዊ ስትሆን ጎብኚዎችንና ነጋዴዎችን ማሂን በማስጎብኘት ስራ እየተሰማራች ነች። ቻውሚን እንለዋለን። የቻይና ምግብ ነው። ሚያን ማለት የፓስታ ተመሳሳይ ኑድል ማለት ነው። በክሪዮል የምግብ አቀማመም ነው የሚሰራው። ታዲያ የቻይናዊ ሲሼልሳዊው ማህበረሰብ ባህሉ የሚገለጸው እዚህ በሚታየው በምግቡ አማካይነት ብቻ አይደለም። እንደ ሞሊ ቅድመ አያቶቻቸው ቻይናዊ የሆኑ የሲሼልስ ሰዎች አመጣጥም ይንጸባረቅበታል። ሮዜሊ ማንደሪን ቋንቋ በደንብ አድርጋ ትናገራለች። እናም ወደ ማሂ ለሚመጡ ቻይናውያን ጎብኚዎች እና ነጋዴዎች የአገሬውን ባህል ታስተዋውቃለች። ይሁንና እንደሷ በዘር ሀረጋቸው ቻይናዊ የሆኑት ፖርቻው ሲሼልስ የቆዩት ቻይናውያን እና አዳዲሶቹ ይህ ነው የሚባል የሚያስተሳስራቸው ነገር እንደሌለ ነው የሚናገሩት። እኔ የምናገረው ክሪዮል ቋንቋ ብቻ ነው፣ እነሱ ደግሞ ቻይንኛ ብቻ ነው የሚናገሩት። ስለዚህ ከእነሱ ጋር ተቀራርቤ ለመደባለቅ የምችልበት ምንም መንገድ የለኝም። ቻይና በቅርብ ዓመታት መልክዓ ምድራዊ አቀማመጧ ቁልፍ በሆነችው በሲሸልስ ላይ አይኗን አሳርፋለች። ደሴቲቱ ያለችበት ስፍራ ከየብሱ ከአፍሪካ ከመካከለኛው ምስራቅና ከደቡባዊ እስያ ጋር በቀላሉ ያገናኛታል። ፖል ቻው የሳቸው አባት ሲሸልስ በገቡበት ዘመን ሲሸልስ ስራዬ ተብሎ የሚመጣባት አልነበረችም ይላሉ። አባቴ ሲሸልስ የመጣው እንደ አውሮፓ አቆጣጠር በ1943 ይመስለኛል፣ ግን የመጣው በአጋጣሚ ነው። ከደቡብ ቻይና የሆኑት የፖል አባት በጊዜው ቻይናውያን የስራ እድል ፍለጋ የሄዱበት ወደነበረችው ወደ ማዳጋስካር ነበር ያቀኑት። የተሳፈሩባት ጀልባ ላይ የነበረ ሰው ታመመና ሁሉም መንገደኛ ሲሸልስ ላይ ወርዶ ከሌላ ሰው እንዳይገናኝ ተደርጎ ተቀመጠ። የእኔ አባት እዚያው ስራ አገኙ፣ እዚያው ቆዩ፣ አንዲት የአገሬው ሴት አግኝተው አገቡ። እንደዚያ ነው የሆነው ይላሉ ፖል። ቻይናውያን እድል ይኖራል ብለው ካሰቡ የትም ቢሆን ይሄዳሉ። ሴሸልስ በታሪኳ በአንድ ወቅት የፈረንሳይ ቅኝ ግዛት ነበረች። ከዚያም የብሪታንያ። ከዚያ በኋላ ነው እንደ አውሮፓውያን አቆጣጠር በ1976 ነጻ የወጣችው። አሁን አብዛኛው ሕዝቧ ፈረንሳይና አፍሪካ የዘር ሀረግ ያላቸው ክሪዮሎች ናቸው። የቻይናውያን ፍልሰተኞች ተወላጆቹ ደግሞ ማሄ ውስጥ ከ500 እስከ አንድ ሺህ ደርሳሉ። አብዛኞቹ የእነሱ ቀደምቶች ድህነትን ሸሽተው ከሀገራቸው ከቻይና የተሰደዱ ናቸው። አሁን ታዲያ ቤጂንግ በሲሸልስ መዋለ ነዋይ እያፈሰሰች የግንባታ ፕሮጀክቶችን ጀምራለች። እናም ቻይናውያን ሰራተኞች በብዛት መጉረፍ ከጀመሩ ከአስር ዓመታት በላይ ተቆጥሯል። ሲልቨስተር ራዳ ጎንዴ የሴሸልስ የውጭ ጉዳይና የቱሪዝም ሚኒስትር ናቸው። እርግጥ ነው በውጭ ጉዳይ ሚኒስትር ባሳለፍኳቸው አራት ዓመታት ግንኙነታችን ምን ያህል እንዳደገ አይቻለሁ። ትውልደ ቻይናዊው ሴሸልሳዊ ፖል ቻው በበኩላቸው ቻይናውያኑ እዚህ ሆነው ህንድ ውቅያኖስ ላይ የሚሆነውን ለመከታተል እንዲችሉ ነው እንጂ ከሲሸልስ የሚፈልጉት ሌላ ነገር ያላቸው አይመስለኝም። ቻይናውያኑ አሁን ሀብታሞች ናቸው፣ ሁሉም ይቀበላቸዋል። ከሲሸልስ ትላልቅ ኢንዱስትሪዎች አንዱ የሆነው የቱሪዝም ኢንዱስትሪው ነው። እንደ ሮዜሊ ያሉ አስጎብኚዎችም በቅርቡ የተጀመረው ከቻይና ሲሸልስ ቀጥታ በረራ የቱሪዝም ዘርፉን እንደሚያሳድገው ተስፋ ያደርጋሉ።